የኢትዮጵያ ኮሚኒኬሽን ባለስልጣን ዋና ዲሬክተር ኢንጂነር ባልቻ ሬባ ለአሜሪካ ድምፅ በሰጡት ቃለ በሰሜን ኢትዮጵያው ጦርነት ምክንያት በትግራይ፣ በአማራ እና በአፋር ክልሎች በቴሌኮም የመሰረተ ልማት አውታሮች ላይ ጉዳት መድረሱን ተናግረዋል። ኢንጂነር ባልቻሬባ በጦርነቱ ወቅት የደረሰውን የጉዳት መጠን ምን ያህል እንደሆነ ተጠይቀው ቀጥተኛ ምላሽ ባይሰጡም ኢትዮ ቴሌኮም የራሱን የዳሰሳ ጥናት ማድረጉን ግን ተናግረዋል። በአጠቃላይ አሁን ለጊዜው ቁጥሩን አላስታውሰውም። መንግስትም አጥንቶ ያቀረበበት ሁኔታል የሁሉንም ዘርፍ ባማከለ መልኩ ማለት ነው። ቴሌኮምን በተመለከተም ኢትዮ ቴሌኮም የራሱን ጥናት አጥንቶ ምን ያክል ውድመት ደርሷል ወይንም እነዚህን ልማቶች በድጋሚ ጠግኖ ስራ ላይ ለመዋል ይህን ያክል ያስፈልገኛል በሚል እነሱን ፕሮፖዝ ያደረጉት ነገር አለ። በጉዳዩ ዙሪያ አስተያየት እንዲሰጡን የጠየቅናቸው የቢዝነስና ኢንቨስትመንት አማካሪው አቶ ከፈለኝ ሀይሉ በጦርነቱ ወቅት በቴሌኮም መሰረተ ልማት ላይ ከፍተኛ ጉዳት መድረሱን እንደሚያምኑ ተናግረው ከዚህ ጋር ተያይዞ በልዩ ልዩ የማህበራዊና ኢኮኖሚያዊ ዘርፎች የአገልግሎት መስተጓጎል አጋጥመዋል ይላሉ። መሰረተ ልማቶች ከወደሙ ከፍተኛ የሆነ ተጽዕኖ ይኖረዋል። እውቀቶችን ትራንስፈር የሚደረጉበት አንዱ እሱ ነው። ገንዘብ ልውውጥ የሚደረግበት አንዱ እሱ ነው። ለምሳሌ የባንክ ሴክተሩ በተመለከተ ከዚህ ከቴሌ ጋር ስለሆነ ትልቁን ትራንዛክሽን የሚካሄድበት ነው። ስለ የባንክ አገልግሎት አለመግኘት በራሱ የሚያመጣቸው በንግድ እና በኢንቨስትመንት ላይ ከፍተኛ የሆነ ተጽዕኖ አለው። በሁሉም ነገሮች ከመረጃ ጋር የተያያዙ ናቸው። መረጃ መለዋወጥ አለመቻል፣ መቀበል አለመቻል ከባድ የሆነ ችግር እንደሚያመጣ ጥርጥር የለው። ለምሳሌ ህዝብ ከመረጃ ውጭ ይሆናል። ዳታዎች መለዋወጥ አለመቻል በራሱ የሚያመጣው ጉዳት በጣም ከፍተኛ ጉዳት ኢንጂነር ባልቻ ሬባ በሰሜን ኢትዮጵያው ጦርነት ከፍተኛ ጉዳት ደርሶባቸዋል ያሏቸውን የቴሌኮም መሰረተ ልማቶች ከዓለም ባንክ የምስራቅ አፍሪካ ቀጣናዊ የዲጂታል ትስስር ፕሮጀክት በተገኘ በጀት ለመጠገን መታቀዱን ተናግረዋል። በተለይ በአፋር በትግራይ እና በአማራ ክልል ያሉ እዛ ብዙ ታወሮች የተጎዱ ነበሩ። የፋይበር መስመሮች የተጎዱ ነበሩ። እነሱን መሰረተ ልማቶች መልሶ ለመገንባትም እንጠቀማለን ማለት ነው። የሚወዳደሩት ደግሞ ኢትዮ ቴሌኮም እና ሳፋሪኮም ብቻ ናቸው የሚሆኑት። ለእነሱ ጨረታ ሰጥተን እነሱ ገንብተው ሲጨርሱ እኛም እየተከታተልን በየደረሱበት ሁኔታ በምንሰጣቸው ኮንትራት መሰረት ክፍያ እየፈጸምን የምናሰራቸው ይሆናል ማለት ነው። አቶ ከፈለኝ ኃይሉ በበኩላቸው በመሰረተ ልማቶች ላይ እየደረሰ ያለው ውድመት ተደራራቢ ጉዳት እንደሚያስከትል ገልጸው የመልሶ ግንባታ ስራውም ደግሞ ከውጭ ምንዛሪ ጋራ ስለሚያያዝ ቀላል አይደለም ብለዋል። ትላንት የነበረው ኢንፍራስትራክቸር ወድሞ እንደገና አሁን አዲስ በሚተካበት ጊዜ የአዲሱ የመተኪያ ዋጋም ራሱ ከባድ የሆነ ኢኮኖሚያዊ ጫና ይፈጥራል። እንግዲህ እሱ ወደበ እንደገና ደግሞ አሁን መተኪያ ደግሞ ሌላ ያስፈልጋል ማለት ነው ሲተካ ደግሞ ነው ማለት ነው። ጉዳቱ ኢትዮጵያ በራሷ የቴሌኮም ኢንስትሩመንቶችን አታመርትም። እያንዳንዱን የቴሌኮም ኢንፍራስትራክቸሮቹ በሙሉ ከውጭ ሀገር የሚመጡ ነው። ከውጭ ሀገር ሲመጡ ደግሞ በውጭ ምንዛሪ የሚገዙ ናቸው። የኢትዮጵያ ያለባት የውጭ ምንዛሪ ችግር በግልጽ የሚታወቅ ነው። አንደኛ የውጭ ምንዛሪ ማግኘት በራሱ ችግር ነው። እየተገኘውንም ግጭቶች በየትኛውም ዘርፍ ላይ ጉዳት እያደረሱ መሆናቸውን የተናገሩት ባለሙያው ተፋላሚ ኃይሎች ችግሮቻቸውን በሰላም እንዲፈቱና ማህበራዊ መሰረተ ልማቶችንም የጥቃት ኢላማ እንዳያደርጉ ተማጽነዋል። ግጭት ውስጥ ተሳታፊ የሆኑ አካሎች የመጀመሪያ ተግባራቸው ሊሆን የሚችለው ወደ ሰላም መጥተው መነጋገር የሚችሉበትንና ጦር መሳሪያ ውጭ በሰላም በሰላማዊ ድርድር መነጋገር የሚቻልበትን ነገር ማድረግ ነው። የመሰረተ ልማቶችን የግጭት ሜዳ ማድረግ ዓለም አቀፍም ተጠያቂነት የሚያመጣ ስለሆነ ማንኛውም አካል ጥበቃ ሊያደርጉለትም ይገባሉ እያስባሉ ማህበራዊ መሰረተ ልማቶችን ኢላማ ማድረግ የለባቸውም ነው። የኢትዮጵያ ኮሚኒኬሽን ባለስልጣን ተቆጣጣሪ አካል በመሆኑ በመሰረተ ልማት ግንባታ እንደማይሳተፍ የተናገሩት ዋና ዲሬክተር ባልቻ መስሪያ ቤታቸው ወደፊትም ገንዘብ እያፈላለገ ለቴሌኮም ተቋማቱ ድጋፍ በመስጠት በገጠር አካባቢዎች የቴሌኮም አገልግሎት እንዲያስፋፉ እንደሚያደርግ ገልጸዋል። ገጠር ስለሆነ ብቻ በማንኛውም ገጠር ውስጥ ለሚደረግ ኢንቨስትመንት አንሰጥም። የምናደርገው ምንድን ነው? በትክክል አካባቢዎች ይለያሉ። ፈጽሞ አገልግሎት ያላገኙ ወይም ደግሞ በቂ አገልግሎት ያላገኙ ተብለው ሊለዩ ይችላሉ። እነዛ አካባቢ አዋጭ አይደለም ኦፕሬተሮቹ እዛ ገብተው ኢንቨስት አድርገው ሪተርን ኦን ኢንቨስትመንት ማግኘት አይችሉም ብለን ለለየናቸው ጣቢያዎች ወይም አካባቢዎች ነው ይህንን ፈንድ የምናደርገው። ማነ ከዓለም ባንክ የተገኘው የበጀት ድጋፍ 80 ሚሊዮን ዶላር መሆኑን ኢንጂነር ባልቻ ገልጸው በዚህ በጀት በጦርነት የተጎዱ መሰረተ ልማቶችን ከመጠገን በተጨማሪ በስደተኞች መጠለያዎች አካባቢ የቴሌኮም አገልግሎት የማስፋፋትና ኢትዮጵያን ከጎረቤት ሀገራት ጋር የሚያገናኙ ዓለም አቀፍ መስመሮችን አቅም የማሻሻል ስራዎችም እንደሚከናወኑ አስታውቀዋል። በቀጣዮቹ ሁለት ዓመታት ከኢትዮ ቴሌኮምና ሳፋሪኮም በተጨማሪ ሦስተኛ የቴሌኮም አገልግሎት አቅራቢ ድርጅት የኢትዮጵያን ገበያ እንደሚቀላቀልም ዋና ዲሬክተሩ ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ